ማህደር ዜና። በአውሮፓ ምርጥ ወታደሮች የሚታገዝ የሚሰለጥነው የማሊ መንግስት ጦር ከአማጽያን ጋር በሚያደርገው ውጊያ ሽንፈት ሲጫጫ ነው ወደ ቤተ መንግስት ፊቱን አዙሮ በመፈንቅለ መንግስት ማግስት መፈንቅለ መንግስት እያሴረም ያችን የቁርአን ሐዲስ የመንዙማ ሙዚቃዊቱን ምድር ቁልቁል እየነዳት ነው። ቻድ ለመንግስት አማጽያን ውጊያም የረጅም ጊዜ መሪዋን ሳይቀር መስዋዕት ካደረገች ሁለት ወር ልትደፍን ሁለት ሳምንት ቀራት። ማሊን ከምዕራብ ተንተርሳም ከምስራቅና ደቡብ ምዕራብ ቻድን እየረገጠች የምትመስለው ኒጀር ሽብር ግድያዋን ላፍታ ውጣም ተረኛ ጎረቤቶቿን የምትታዘብ ትመስላለች ከሰሜን ከማሊ ከምስራቅ ከኒጀር ጋር ድንበር የምትጋራው ቡርኪናፋሶ ለመንግስት አማጽያን ውጊያ ጠብ የአንድ መቶ ስልሳ ሰላማዊ ዜጎቿን ህይወት ገበረች ቅዳሜ የቡርኪና ፋሶ ጭፍጨፋ መነሻ የሳህል ምስቅልቅል ማጣቀሻ ምክንያቱ መድረሻችን ነው ላፍታም አብራችሁን ቆዩ። ከምስራቅ ከኤርትራም እስከ ምዕራብ ሞሪታንያም አግድም የተነጠፈው ረጅም ቀጭን በረሃማ ምድር እንዳሸዋም፣ ነዳጅ፣ ወርቅ፣ ብረት ማዕድኑ፣ ሁሉም የሀብት ፈላጊዎች ውጊያም፣ የቅኝ ገዢዎች ሴራም፣ የጎሳ ሃይማኖት ግጭት ጦርነት መፈንቅለ መንግስትም ተለይቶ አያውቅም። ሳህል በዚያ ምድር የቅርብ ዘመን ታሪክ በነበረና ባለው ግጭት፣ ጦርነት፣ መፈንቅለ መንግስት ሁሉ ደግሞ እንደ ሀገር የቆሙትን ግዛቶች ለረጅም ጊዜ ቅኝ የገዛቸው የፈረንሳይ እጅ፣ የምዕራብ አጋሮቿም፣ የምስራቅ ባላንጦቿም፣ የአረብ አፍሪካውያን ደጋፊ ተቀናቃኞቿም እጅ። ተለይቶት አያውቅም። ባለፈው አርብ ለቅዳሜ አጥቢያ ሶልሃን የተባለውን የቡርኪና ፋሶ መንደር ወረው 160 ሰላማዊ ሰዎችን የፈጁት ታጣቂዎች ግን የዋጋ ዱጉ ባለሥልጣናት እንዳሉት፣ በ2012 ግድም ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው መደራጀት የጀመሩት አሸባሪዎች ናቸው። ዳን ላ ኒት ዲ 4 au 5 ኢንዲቪድ አርሜ ኖን ኢደንቲፊ አታ ቪላጅ ሰኔ አራት ለአምስት አጥቢያ ማንነታቸው በውል ያልታወቀ ታጣቂዎች ሳህል አውራጃ ሶልሃን መንደርን አጥቅተዋል። በሰላማዊ ሰዎች ላይ በተፈጸመው ጥቃት በርካታ ሰዎች ተገድለዋል። የሴባ ወረዳ አንድ ቡድን ባደረገው የመጀመሪያ ደረጃ ጥናት መሰረት በአሸባሪዎቹ ጥቃት በመቶ የሚቆጠሩ ሰላማዊ ሰዎች ተገድለዋል፣ በርካታ መኖሪያ ቤቶች ጋይተዋል፣ የገበያው ማዕከልም ነዷል። ማንነታቸው ያልታወቀ ብሎ የጀመረው የመንግስት መግለጫ አሸባሪ ብሎ የማሳረጉ ተቃርኖ በእርግጥ አጠያያቂ ነው። ይበልጥ የሚያጠያይቀው ግን እስከ 2012 የማይታወቁት አማጺ ታጣቂ ወይም አሸባሪዎች ያመጣጥ አደረጃጀታቸው እንዴትነት መፍቻ ያጣንቆቅልሽ መሆኑ ነው። በአብዛኛው የሳህል አካባቢ ሀገራት የሚኖሩት የቱዋሬግ ጎሳ አባላት የአውሮጳ በጣሙን የፈረንሳይ ቅኝ ገዢዎችን ሲዋጉ አመታት አስቆጥረዋል። በድህረ ቅኝ አገዛዝ ዘመንም የራሳቸው አስተዳደር እንዲኖራቸው በተለይ ሰሜናዊ ማሊ ውስጥ አሸምቀው ይዋጋሉ። ለዓመታት የጎሳ መልክና ባህርይ የነበረው የተዋሬጎች አመፅ በ2013 የሃይማኖት ይዘት ተላብሶ ያችን የጥንት ዩኒቨርሲቲዎች መንደር የእስልምና ማዕከል የዜማ ሙዚቃዊቱን ሀገር ያወድም ይንዳትም ይዟል። ዛሬም አላባራም። በቀድሞ የማሊ ቅኝ ገዢ በፈረንሳይ መሪና አስተባባሪነት ማሊ የሰፈረው የአውሮጳና የአፍሪቃ ጦር የአማጽያኑን ግስጋሴ በእርግጥ ገጥቶታል። ይሁንና ለአፍሪቃዊቱ ድሃ በረሃማ ሀገር ሰላም የአውሮ ች ህይወት መጥፋት ስለሌለበት የአውሮጳ ወታደሮች ተልእኮም ከተዋጊነት ወደ አሰልጣኝነት ሲለወጥ አማጽያኑ አንሰራርተው የማሌ መንግስት ጦርን እያስጨነቁት ነው። ኮሎኔል አስሚ ጎይታ የባማኮ ቤተ መንግስትን ማማተር የጀመሩትም የባልደረቦቻቸው ውጊያም የፈረንሳይ አውሮጳ አፍሪካውያን ድጋፍ ዲፕሎማሲም የድሃይቱን ሀገር ሰላም ማስከበር እንዳልቻለም ሲገነዘቡ ነበረ። ኮሎኔሉ ባለፈው ነሐሴ የኢብራሂም ቡባከር ኬይታን መንግስት አስወግደው እንደ ምክትል ፕሬዚደንት የያዙት ስልጣን አልበቃ ወይም አላረካቢላቸው ቢላቸው ሁለተኛውንም ፕሬዚደንት አስወግደው ባለፈው ሳምንት የመሪነቱን ስልጣን ሙሉ በሙሉ ተቆጣጠሩት። ኮሎኔል ጎይታ ከጦሩና ከተራው የማሊ ዜጋ ከፍተኛ ድጋፍ ያላቸው ይመስላል። ይህች ሀገር ያልተሻሻለችው በመሪዎቿ ምክንያት ነው። ጥሩ መሪ ቢኖረን ኖሮ ሀገሪቱ ትሻሻል ነበረ። አሁን አስሚ ጎይታ ፕሬዝዳንት ሆነዋል። በጣም ተደስቻለው ይላል የባማኮው ነዋሪ። ሌላው ደግሞ አስሚ ጎይታ የማሊ ፕሬዚዳንት ሆነዋል። በእኔ ግምት ይገባቸዋል። ሁላችንም ወደነዋል። እኔ በተለይ በጣም ተደስቻለሁ። ባማኮ በጊዜያዊ መሪዎቿና ጊዜያዊ መሪዎቿን በሾመው ወታደራዊ ሁንታ ባለፉት ወራት ስትበጣበጥ፣ ሰሜናዊ ማሊ ውስጥ የሸመቁ አማጽያን በመቶ የሚቆጠሩ ሰላማዊ ሰዎችን ገለዋል። የምዕራብ አፍሪካም የምጣኔ ሀብት ማህበረሰብ ኢኮዋስ በእንግሊዝኛ ምህፃሩ ማሊ ውስጥ ሰላም ለማስፈን የተከረው ነገር የለም። የሰላም እጦት በወለደው መፈንቅለ መንግስት ስልጣን የያዘውን ወታደራዊ ሁንታም ከአባልነት ለማገድ ግን አልሰነፈም። ማሊ ውስጥ የሰፈረው ከአምስት ሺህ የሚበልጥ የፈረንሳይ ጦር ሰላማዊ ሰዎች ሲገደሉም በቅርብ ርቀት ይከታተል ነበረ። ጦሯ ለማሊ ሰላም እስካሁን የፈየደው እንደሌለ የምታውቀው የቀድሞዋ ቅኝ ገዢ ፈረንሳይ ከአሜሪካ ጋር ሆና በማሊ የጦር መኮንኖች ላይ ማዕቀብ ለመጣል እየተጋበዘች ነው። ማሊን፣ ቡርኪና ፋሶና ቻድን የምታዋስነው ሌላኛዋ የቀድሞ የፈረንሳይ ቅኝ ተገዢ ኒጀር ሰሞኑን ሰላም መስላም ጎረቤቶች ቿን እየታዘበች ነው። ባለፈው ሚያዝያ መጀመሪያ ግን አማጽያን ደቡብ ምዕራብ ግዛቷ በሚገኙ መንደሮች ውስጥ በከፈቱት ጥቃት 137 ሰላማዊ ሰው ፈጅተዋል። የኢጣሊያው መከላከያ ሚኒስትር ሎሬንሶ ግሮኒ ግን በቀደም ኒያሚን ሲጎበኙ የኒጀርን ሰላም እናስከብራለን አሉ። ድንበራችን የሚያልፈው በዚህ በኩል ነው። ስለዚህ ከመላው አውሮጳ ጋር እዚህ መገናኘት አለብን። የዚህች ሀገርና የዚህን አካባቢ ሰላም የሚያሰጉ ኃይላትን መዋጋት አለብን። ስጋቱ በእኛም ላይ ያነጣጠረ ነው። እንደ ሁሉም የአውሮጳ ህብረት አባል ሀገራት ጦር ሁሉም የኢጣሊያ ጦርም የሳህልን ሰላም ለማስከበር ከዘመተ አመታት ተቆጠሩ። ጦራቸው ከወር በፊት የደረሰውን ጥቃት አለመከላከሉን ግን ሚኒስትሩ ምናልባት አልሰሙ ይሆን? በ1980ዎቹ በርስ በርስ ጦርነት፣ በምዕራብ ምስራቆች ሽኩቻ፣ በሊቢያ አሜሪካኖች የእጃዙር ውጊያ ስትተራመስ የነበረችው ቻድ የቀድሞውን የአማጺ ቡድን መሪ ኢድሪስ ዴቢን በፈረንሳዮች ይሁንታና ድጋፍ ካናቷ ከሰቀለች ከ1990 ወዲህ አንጻራዊ ሰላም ሰፍኖባት ነበረ። እንዲያውም ዴቢ ከፓሪስና በፓሪስ በኩል ከምዕራባውያን በሚሰጣቸው ያላሰለሰ ድጋፍ የሳህል አካባቢን አሸባሪ ከሚባሉት ኃይላት ጥቃት የሚከላከል ጦር አዝማች፣ አዛዥ፣ የሰላም ጠንካራ ዘብ ተደርገው ይወደሱም ይሞገሱም ነበር። ዋና ምሽጉን ናይጄሪያ ያደረገውን ቦኮ ሀራም የሚወጋ ጦር ካሜሩን ድረስ ያዘመቱት ዴቢ ጥንት እንደለመዱት እዚያው ሀገራቸው ውስጥ ጦር ግንባር ሲያዋጉ ባለፈው መያዝያ አጋማሽ በጠላቶቻቸው ጥይት ተገደሉ። የአማጺ መንግስት ጦር ውጊያ ግን አሁንም እንደቀጠለ ነው። ከ2012 ጀምሮ የሳህል አካባቢ ሀገራትን የሚያተራምሰው ሁከት፣ ግጭት፣ ጦርነት፣ ሽብር ምክንያት ብዙዎችን የሚነካ ብዙ የሚተነተል ሊሆን ይችላል። የጎላው ግን የሊቢያ መፍረስ ነው። ስልታዊቱ፣ ሀብታሚቱ፣ ሰፊቱ ሀገር ስትፈርስ ለረጅም ዓመታት ያከማቸችው ጦር መሳሪያ ተበተነ። አፍሪቃን እርስ በርስና ከመላው ዓለም የሚያገናኙ ወደብ፣ መንገድ፣ በረሃዎቿም ለጦር መሳሪያ ሻጮች፣ ለአሸባሪዎች፣ ለስደተኛ አሸጋጋሪዎች፣ ለሸማቂዎች፣ ለወሮበሎች፣ ለሁሉም ተበረከደ። ከ2012 ጀምሮ የምዕራባውያን መንግስታትና መገናኛ ዘዴዎች አንዴ ጂሃዲስት ሌላ ጊዜ አሸባሪዎች ደግሞ ሌላ ጊዜ አማጺ ወይም ታጣቂ እያሉ የሚጠሩ የሚያወግዟቸው ኃይላት እንደ አሸን የፈሉት ቀድሞ በቀጥታ አሁን በተዘዋዋሪ የፈረንሳይ ቅኝ ተገዥ በሆኑ ሀገራት ውስጥ ነው። ሊቢያን ያፈረሰውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶንና የአረብ ሀገራትን ወረራ በግንባር ቀደምትነት የመሩና ያስተባበሩት ደግሞ ያኔው የፈረንሳይ መሪ ኒኮላይ ሳርኮዚ መሆናቸው ነው። እንቆቅልሹም ሳርኮዚ ኮሎኔል ሞአምር ቃዛፊን ከነዘር ማንዘራቸው ለማጥፋት ሌት ከቀን የባተሉ የጣሩ የለፉበት ምክንያት አሁን ፍርድ ቤት የሚያመላልሳቸውን በሊቢያ ገንዘብ የቆሸሸጃቸውን ለማጽዳት ሊሆን ላይሆንምም ይችላል። ከሁለተኛ የዓለም ጦርነት ወዲህ ምዕራቡን ዓለም ከምትመራው ከአሜሪካ መሪዎች ቀድመው ሊቢያን ማስወረራቸው ግን ሀቅ ነው። አየር ኃይላችን የኮሎኔል ጋዳፊ አውሮፕላኖች በቤንጋዚ ሕዝብ ላይ የሚያደርሱትን ጥቃት ያከሽፋሉ። ተዋጊ አውሮፕላኖቻችን በከተማይቱ ላይ የሚደርስ ጥቃትን አሁንም እየተከላከሉ ነው ሰላማዊ ሰዎችን የሚያሰጉ መድፎችን ያጠቃሉ። መጋቢት 2011 ዓለም የሳርኮዚን መቅለብለብ የሊቢያን ውድመትና መዘንዙን በእርግጥ የዘነጋው መስሏል። ካለፈው ቅዳሜ ወዲህ ደግሞ ስለ አፍሪቃ ካነሳም የቻድን የርስ በርስ ጦርነት የኒጀርን ግድያም የማሊን መፈንቅለ መንግሥት አይደለም የቡርኪና ፋሶውን ጭፍጨፋ እንጂ የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉተረሽ ውግዘት የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት የፍራንሲስ ጸሎትም የተንዠቀጀቀው ለቡርኪና ፋሶው ጭፍጨፋ ሰለቦች ነው። በአርብና በቅዳሜ መሃል በነበረው ሌሊት ቡርኪና ፋሶ ትንሽ ከተማ ውስጥ ለተጨፈጨፉት ሰዎች መጸለይ ይፈልጋለሁ። ከሟች ቤተሰቦችና በተደጋጋሚው ጥቃት ከተሰቃየው ከመላ የቡርኪና ፋሶ ሕዝብ ጎን ነኝ። አፍሪቃ የሚያስፈልጋት ሰላም እንጂ ሁከት አይደለም። አፍሪቃም ከኢትዮጵያ እስከ ኮንጎ ዲሞክራቲክ ሪፐብሊክ ከሶማሊያ እስከ ካሜሩን ሰላም ትሻለች የእስካሁኑ ዱአ ጾም ጸሎት በእርግጥ አልያዘም ለነገሩ አፍሪቃ ሰላም እንድትሆን አፍሪቃውያን ራሳቸው ይፈልጉ ይሆን ሀያሉ አለምስ ነጋሽ መሐመድ ነኝ ቸር ያሰማን